ዜናውን ከማሰማታችን በፊት ርዕሰ ዜናዎቹን እናሰማለን። ሰማንታ ሞስቲን በአውስትራሊያ ቀጣይ የንጉሱ ወኪል ሆነው ተሾሙ። ጠቅላይ ሚኒስትር አንቶኒ አልበኒዚ የአውስትራሊያዊቷን የእርዳታ ሰራተኛ ሞት ተከትሎ የእስራኤል መንግስት ኃላፊነቱን እንዲወስድ ጥሪ ያቀረቡ፣ በቪክቶሪያ በደርዘን የሚቆጠሩ የውሃ ዳር መዋኛዎች በተደጋጋሚ በጣለው ዝናብ ሳቢያ አደጋ ሊያደርሱ እንደሚችሉ ተነገረ። የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከቀኑ ዜና ጋር ማርታ ጸጋው ነኝ። ጠቅላይ ሚኒስትር አንቶኒ አልበኒዚ ሰማንታን ሞስቲን በአውስትራሊያ 28ኛ የንጉሱ ወኪል ወይም ገቨርነር ጀኔራል በመሆን በሾማቸውን አስታወቁም። ሞስቲን በአሁን ሰዓት የመንግስት የሴቶች የምጣኔ ሀብት እኩልነት ግብረ ኃይል ሰብሳቢ በመሆን እያገለገሉ ሲሆን በተጨማሪም የቀድሞ የአውስትራሊያ ጠቅላይ ሚኒስትር ፖል ኪቲን አማካሪ በመሆንም አገልግለዋል። ሚስ ሞስቲን አዲሱ ስራቸውን ከመጪው ጁላይ አንድ ይጀምራል ተብሎ ይጠበቃል። ጠቅላይ ሚኒስትር አንቶኒ አልበኔዚ የአውስትራሊያዊቷን የእርዳታ ሰራተኛ ዞሚ ሞት ተከትሎ የእስራኤል መንግስት ኃላፊነቱን እንዲወስድ ጥሪ ያቀረቡ ቤንጃሚን ነትንያሁ ጋር ባደረጉት የስልክ ውይይት አውስትራሊያውያን በሚስ ፍራንኮም እና ሌሎች ስድስት የእርዳታ ሰራተኞች ሞት የተሰማቸውን ቁጣ ገልጸዋል። የእስራኤል የወታደራዊ አካል ክስተቱ ገለልተኛና የመስኩ ባለሙያ በሆኑ አካላት እንደሚመረመር ሲገልጹ፣ ሚስተር አልባኒዚ በበኩላቸው ሂደቱ ግልጽ ሊሆን ግድ ነው ሲሉ አሳስበዋል። በቪክቶሪያ ፖርት ፊሊፕ በተከታታይ በጣለው ከፍ ከፍተኛ ዝናብ ሳቢያ በደርዘን የሚቆጠሩ የባህር የመዋኛ ስፍራዎች ለዋና አደገኛ እንደሆኑ የከባቢ አየር ጠባቂ ባለስልጣን አስታወቀ። በዚህ መሰረት የሴንት ኪልዳ፣ ብራይተን፣ ሞርኒንግተን ፔኒንሱላ ሴረንቶና፣ ራይ፣ ዊሊያምስታውን፣ አልቶናና የሜልበርን ምዕራባማ አካባቢዎች ለዋና የማይመከሩ ናቸውም ተብለዋል። የዓመቱ የጉንፋን ወቅት እየገባ ባለበት ሰዓት አዲስ ህዋስን የያዙ የኢንፍሉዌንዛ ክትባት በአውስትራሊያ ይፋ ሆነ። እንደ ባለሙያዎቹ አባባልም አዲሱ ቀመር በዓለም ዙሪያ በአየር ላይ ብዙ የሚቆዩ ቫይረሶችን ቀመር ላይ ተመስርቶ እየተሰራ ነው። እንደ አህዛዊ መረጃዎቹም ከሆነ በ2023 እድሜያቸው ከአምስት እስከ 6 ባለው የህብረተሰብ ክፍል ላይ በተደረገ ጥናት ክትባቱን የወሰዱት 25 በመቶዎቹ ብቻ ናቸው። በዛሬው ዕለት ያለውን የአየር ትንበያ ስንመለከት ዛሬ በፐርስ ፀሐያማ 31 ዲግሪ ሴንቲግሬድ፣ አደላይድ ዝናባማ 21፣ ሜልበርን ዝናባማ 17፣ ሆባርት ደመናማ 15፣ ከንብራ በአብዛኛው ፀሐያማ 23 ዲግሪ ሴንቲግሬድ፣ ወሎንጎክ ዝናባማ ሊሆን ይችላል 22፣ ሲድኒ ዝናባማ 25፣ ኒውካስል ወደ ማታ አካባቢ ሊዘንብ ይችላል 26፣ ብሪዝበን ዝናባማ 31 ኬንስ ዝናባማ 31 ዳርዊን ንፋስ የቀላቀለ ዝናብ ይኖራል 34 ዲግሪ ሴንቲግሬድ እንዲሁም በመዲናችን በአዲስ አበባ በዛሬው ውለት ከፍተኛው 2 ከፍተኛ 1 ዝቅተኛው 13 ዲግሪ ሴንቲግሬድ ይጠበቃል። እንዲሁም ወደ ውጭ ምንዛሪ ዜና ስናልፍ አንድ የአውስትራሊያ ዶላር 368 አ የአሜሪካ ዶላር 5655፣ አንድ ዩሮ 6989 የኢትዮጵያ ብር ተመንዝሯል። የቀኑ ዜና በዚሁ አበቃ።